ኤርትራ ምዕራባውያን ሀገሮችን የመንቀፍ ልማድ እንዳላትና ከጎረቤቶቿ ጋር ያላት ግንኙነትም የሻከረ እንደሆነ ይታወቃል። ከቅርብ ጊዜ ወዲህ ታዲያ ኤርትራ ከአውሮፓ ሕብረት ጋር ግንኙነቷን ለማሻሻል ጥረት እያደረገች መሆኗን የአካባቢውን ሁኔታ የሚከታተሉ ባለሙያዎችን ሊያስገርም ይችላል ይላል ባልደረባችን ሳሌም ሶሎሞን ያሰናዳችው አጠር ያለ ዘገባ ሶሎሞን ክፍሌ ይዞታል። የአውሮፓ ኅብረት በልማት ፕሮግራሙ አማካይነት በሚቀጥሉት ስድስት ዓመታት ውስጥ 200 ሚሊዮን ዩሮ ነው ለኤርትራ ምናልባት ይመድባል የተባለው ። ገንዘቡም ለኀይል ማመንጫና ለምጣኔ ሀብት ዘርፉ መልካም አስተዳደር ፕሮጀዎች እንዲሁ የታቀደ ነው። እርግጥ እስካሁን በልማት እርዳታው አማካይነት የሚሰጠው ገንዘብ አልተለቀቅም። ባለሥልጣናት እንደሚሉት ግን ባለፉት ቅርብ ዓመታት በዚሁ መርሃ ግብር አማካይነት የተገኘ እርዳታ በገጠር አካባቢ ለመስኖ እርሻ የሚጠቅም የሶላር ኃይልና በማኅበረሰብ ፍርድ ቤቶች የፍትህ አሰራሩን ለማሻሻል ውሏል። ክሪስቲያን ማናል በኤርትራ የአውሮፓ ኅብረት ልኡካን ቡድን መሪ ናቸው። በኅብረቱና በኤርትራ መካከል ስላለው ግንኙነት እንዲህ ይላሉ። የሁለቱን ግንኙነት በተመለከተ አስቸጋሪ ወቅቶችን አሳልፈናል። ካለፉት ሁለት ዓመታት ወዲህ ግን ግንኙነቶቹ በጣም ተሻሽለዋል። አሁን በመካሄድ ላይ ያለ ጠንካራ የትብብር ፕሮግራም አለን። ያም በግብርናው ዘርፍ ላይ ያተኮረ ነው። በአነስተኛ ደረጃም በተለይ በሶላር ኢነርጂው ላይ ያተኮረ ትብብርም አለን። የአውሮፓ ኅብረት ኤርትራ እንደ አውሮፓውያን ዘመን አቆጣጠር በ1993 ዓ ም ነጻነቷን ካገኘች ጀምሮ በተለይ በመልሶ ግንባታ ላይ ያተኮሩ ፕሮጀዎችን በገንዘብ ሲረዳ ቆይቷል። እንደ አውሮፓውያን ዘመን አቆጣጠር በ2011 ዓ ምት ላይ ግን ኤርትራ ከአውሮፓ ኅብረት ጋር የነበራትን ግንኙነት አቋረጠች። በዚያኑ ዓመትም ሀገሪቱ ውስጥ የሚሰሩ ባዕዳን የረዴት ድርጅቶችን አስወጣች። ይህ በእንዲህ እንዳለ የአውሮፓ ኅብረት የተረጋጋች ኤርትራ እንድትኖር ፍላጎት ያለው መሆኑን አሳይቷል። ሀገሪቱ ማለት ኤርትራ ዛሬ በዓለም ከሶሪያና ከአፍጋኒስታን ቀጥሎ ብዙ ፍልሰተኞች አሏት። ብዙ ሺህ ኤርትራውያን ወይ አውሮፓ ባህር ዳር ደርሰዋል፣ አሊያም የሜዲትራንያን ባህር ሲያቋርጡ ሞተዋል። አንድ የአውሮፓ ኅብረት ቃል አቀባይ ሲናገሩ በኤርትራ የዕድሜ ልኩ ወታደራዊ አገልግሎት ከተሰረዘና ወጣቱ ወደ ሥራው ዓለም እንዲቀላቀል ከተደረገ የልማት እርዳታው በጣም ጠቃሚ ይሆናል ብለዋል። ስደተኞች አገራቸውን ጥለው እንዳይወጡ አማራጭ ልንሰጣቸው ይገባል ሲሉም ቃል አቀባዩ አስገንዝበዋል።